ፕሮፌሰር ጥላሁን አደራ በቨርጂኒያ ኮመንዌልዝ ዩኒቨርሲቲ የቤተሰብ ህክምናና የህብረተሰብ ጤና ዲፓርትመንት ኤፒዲሚዮሎጂ ዲቪዥን ሰብሳቢ። እንደሚታወቀው የኮሮና ቫይረስ መነሻው ከውሃን ቻይና ነው። ተከሰተውም በወርሃ ዲሴምበር 2019 ላይ መሆኑን በዓለም ጤና ድርጅት በኩል ተነግረዋል። በአሁኑ ወቅትም በቫይረሱ ህይወታቸውን ያጡ ሰዎች ቁጥር ከአንድ ሚሊዮን አልፏል። ሰው የሚገኙበት ሀገር አሜሪካም እንደዚሁ በጣም እየናረ መጥቷል። የሞቱም ሆነ በቫይረሱ የተያዙ ሰዎች ቁጥር የቫይረሱ አነሳስ ምን ይመስላል? ከሰው ወደ ሰውስ የሚተላለፈው በምን መልኩ ነው? አመሰግናለሁ። የኮሮና ቫይረስ ዲዚዝ የሚባለው ኮሮና በነገራችን ላይ ማለት ክራውን ወይም ዘውድ ማለት ነው። እነዚህ ቫይረሶች በተለይም ደግሞ የኮሮና ቫይረሱ እና ሌሎችም አይነት ኮሮና ቫይረሶች አሉ። ሲታዩ በጣም ውበት አላቸው። በአንድ በኩል ግን ገዳዮችም እንደሆኑ ይሄው አሁን እንዳልከው እያየን ነው። ጂኦሜትሪክ አቀማመጣቸው፣ መልካቸው፣ ቀለማቸው በሚታይበት ጊዜ ውበት አላቸው። ከዚያም አልፎ ተርፎ ደግሞ ለብዙ በሽታዎች ማጥኛ ምክንያቶች ሆነዋል። ቫይረሶች ለብዙ ጊዜ ይሄ በሽታ መጀመሪያ የማናቀው አይደለም። ይሄ ኮሮና ቫይረስ የሚባለው የታወቀ ነው በብዙዎች ዘንድ ኮሮና ቫይረስ ለምሳሌ ቀደም ብሎ በሁለት ሺ ሶስት በሲቪር አኪዩት ሬስፒሬተሪ ሲንድሮም ተብሎ በቻይና የመጣ ኤፒደሚክ ነበረ እና ያም ኤፒደሚክ ስምንት ሺህ ሰዎችን ኢንፌክት አድርጓል፣ ነጥፏል ማለት ነው። እና ከነዛም ደግሞ አስር በመቶ የሚሆኑት ሞተዋል። ሌላው ደግሞ በሁለት ሺ አስራ ሁለት ዓመተ ምህረት በፈረንጆች አቆጣጠር መርስ የሚባለው እንዲሁ ሌላው አይነት ኮሮና ቫይረስ መርስ የሚባለው ሚድል ኢስት ሬስፐሬቶሪ ሲንድሮም ነው የሚባለው። የእሱም ኮሮና ቫይረስ ነው። ይሄ ደግሞ በሳውዲ አረቢያ በቱ ታውዘንድ ትዌልቭ የተገኘ ነው። ያም ብዙ ሰዎችን ከሁለት ሺህ አምስት መቶ በላይ የሚሆኑ ሰዎችን ለቅፎ ስምንት መቶ ስልሳ የሚሆኑ ሰዎች በዚህ በሽታ ሞተዋል። አብዛኛው ከሰማንያ በመቶ የሚሆኑቱ ግን ከሳውዲ አረቢያ ነበረ በዛን ጊዜ በሽታው የያዛቸው ማለት ነው እና አሁን ደግሞ ይሄ አሁን ፊዛችን ያለው የተደቀነው ዓለምን በግራና በቀኝ ያፋጠጠው ና ያጨነቀው ኮቪድ ባጭሩ የሚባለው ይሄም ኮቪድ የሚባለው ደግሞ ኮሮና ቫይረስ ዲዚዝ እሱን በአጭር ሲያደርጉት ኮቪድ አስራ ዘጠኝ ይሉታል በሁለት ሺህ አስራ ዘጠኝ ለማለት ነው የታወቀው በዛ ጊዜ ስለሆነ እና ይሄ ኮቪድ አስራ ዘጠኝ እንዲሁ እንደሌሎቹ እንደ መርስ እና እንደ ሳርስ ቀደም እንዳሉት የኮሮና ቫይረስ ቤተሰብ ነው። ይሄ ቫይረስ ለየት ያለ ሁኔታ አለው። ኖቭል ይሉታል። ኖቭል የሚባል አዲስ ማለት ነው። ያልታወቀ፣ ታይቶ የማይታወቅ እንደማለት ነው። እውነትም ታይቶ አይታወቅም። የኮሮና ቫይረሶችን የምናውቃቸው ከአሁን በፊት ያሉት ባህሪያቸው እንዴት እንደሆነ፣ ምን ያህል ሰው እንደጎዱ፣ ከዚያም በኋላ ወረርሽኙ እንዴት እንደቆመ፣ ይሄ ሁሉ እንደታወቁ ነው ይሄኛው ግን ቤተሰቡ ከዚያ ይምጣ እንጂ የአያያዙና የመተላለፉ ኃይል ከአሁን በፊት ታይቶ እንደማይታወቅ አይነት ነው። ቫይረስ ስንልና ባክቴሪያ ስንል የተለያዩ ነገሮች ናቸው። ቫይረስ የሚባሉት እንደ ባክቴሪያ ሳይሆኑ በሕያዋንና በሙታን መካከል ወይም ደግሞ በሕያዋንና በግዑዝ መካከል ያሉ ናቸው። በአንድ በኩል አንዳንዶች ሲያዝ ቫይረሶች በሕይወት የሉም ግዑዝ ናቸው የሚላል ለዛም ደግሞ በቂ የሆነ ማስረጃ ማቅረብ ይቻላል። በሌላ በኩል ደግሞ አይ እንዴት ሊሆን ይችላል? ሕይወት አላቸው። እንደውም ገብተው የሚሰሩትን ስራ ሲታይ ለት እንደዛ የሚባሉበት ዋናው ምክንያት ሕይወት ላይ ያሉት ወይስ ምዑዝ ናቸው የሚባልበት ዋናው ምክንያት ብቻቸውን ምንም ማድረግ አይችሉ ሆስት ይፈልጋሉ። የሚራቡበትና የሚያድጉበት ቦታ ሆስት ይፈልጋሉ እንደሰው ያለ እንደ እንስሳ ያለ ለምሳሌ እንደ ግመል ያለ እንደ ሌሊት ወፍ ያለ፣ ያንን ካገኙ በኋላ እነዚህ ቫይረሶች መጥተው በአፍንጫ፣ በአፍ እና በአይን ላይ ያሉት ሚኮሳል ይባላሉ። በዛ ላይ ሄደው ተጣብቀው፣ እንደ እነዚህ አይነቶች ሴሎች ሄደው ዘውድ ይመስላል ባለው ዙሪያውን እንደ ሾህ በከበባቸው ዙሪያ በዛ ይገቡና ይጣበቁና ሴል ውስጥ ይገባሉ። ቫይረሶች በጣም ትንሽ ናቸው፣ ከአስር እስከ አርባ እጅ በጣም የሚያንሱ ናቸው ከባክቴሪያ። አንዴ ከገቡ በኋላ ሀይጃክ ያደርጉታል፣ ጠቅላላውን ይቆጣጠሩታል ያንን ሴል። ከዛ ወዲያ ከተቆጣጠሩት በኋላ የራሳቸውን ኮፒ ማድረግ ይጀምራል ያ ሴል እና ኮፒ አድርጎ እስከ ሚሊዮን የሚቆጠር ኮፒ እንዲደረግ ከሆነ በኋላ ያቺ ሴል ፕሮዲስ ያደረገችው ሴል ራሷ ትገደላለች በቫይረሱ ወይ ደግሞ ፈንድቶ ይሞታል ራሱ እና ወደሚቀጥለው ደግሞ ሄዳሉ ማለት ነው። እነዚህ ቫይረሶች እንደዚህ አድርገው ነው የሚስፋፉት። ነገር ግን እዛው አንድ ሰው ውስጥ ብቻ አይቆዩም። ትንፋሽ ውስጥ አሉ እንዲሁም ደግሞ በአፍንጫ፣ በአፍና በአይን አካባቢ ደግሞ በብዛት አሉ ማለት ነው። የኮሮና ቫይረስ ከሰው ወደ ሰው እንዴት ሊተላለፍ ይችላል? የመተላለፊያ መንገዶቹ ምንድን ናቸው? የኮሮና ቫይረስ ከሰው ወደ ሰው ይተላለፋል። ሰው ወደ ሰው ከመተላለፉ በፊት ምንጩ አመጣቱ ከእንስሳት እንደሆነ ይነገራል። በተለይም ደግሞ ይሄ አሁኑ ኮሮና ቫይረስ ምናልባት ከሌሊት ወፍ እንዲያውም ደግሞ ሌሊት ወፍ ወደ ሰው ከመግባቱ በፊት ሌላ አንድ እንስሳ አለ። እሱ በመካከል ገብቶ ከዛ ወደ ሰው እንደመጣ ነው የሚነገረው። አንድ ጊዜ ሰው ጋር ከገባ በኋላ አሁንም ቅድም እንዳልነው ውሃን የሚባለው ከተማ ውስጥ ቻይና ውስጥ ከገባ በኋላ በዛን ጊዜ እርግጥ የቫይራል ኒሞኒያን የተባለው ምን እንደሆነ አልታወቀም። ግራ ተጋብቶ በሚሉበት ጊዜ በቻይና ሀገር ያን ጊዜ ትልቅ ክብረ በዓል ነበር፣ የአመት መለወጫ ጊዜያቸው ነበር። ስለዚህ በብዙ ሺ ሚሊዮን የሚቆጠር ህዝብ እየተሰበሰበ በዓሉን ያከብራል። ያ ግን ትልቅ እድል ሰጠው። ይሄ በሽታ ከሰው ወደ ሰው ለመተላለፍ የበለጠ እድል እንደሰጠው ነው የሚታምነው። ይሄ በሽታ ከአንድ ሰው በሽታው ከለከፈው በኋላ ከዛ በኋላ አሁን ቅድም እንዳልነው እነዚህ ቫይረሶች ሰውየው ውስጥ እየበዙ እየበዙ አንዱን ሴል ለክፈው ወደሚቀጥለው ወደሚቀጥለው ወደሚቀጥለው ከሄዱ በኋላ ሰውየው በዛ በቫይረስ ከተሞላ በኋላ አሁን ከሰውየው ውስጥ መውጣት የሚፈልጉበትን መንገድ ይፈልጋሉ። በአነጋገር በእንግሊዝኛ ይባላል ሼዲንግ ቫይረስ ይባላል። ያ ሰው ቫይረሱን ሼድ ያደርጋል ወይም ደግሞ ይጥላል ያም ደግሞ ይበትናል እንደ ማለት ነው። የመበተኛው ጊዜ ሲደርስ የዛ ሰው ቫይረሱን የመበተኛው ጊዜ በሚደርስበት ጊዜ በምን መንገድ ነው ከአንዱ ሰው ወደ ሌላው የሚተላለፈው? አንደኛው አንድ ሰው በሚናገርበት ጊዜ ሳል ቢያስለው ከሳሉ የተነሳ ሳሉ እስከ ስድስት ፊትም ወይ እስከ ሁለት ሜትር ድረስ ሊሄድ ይችላል። ድሮፕሌት ይባላሉ ውሃ ስላላቸው ላይ አቸው ላይ ብዙ ግን ርቀው መሄድ ስለማይችሉ ከጥቂት ጊዜ በኋላ ወደ መሬት ይወድቃሉ። ነገር ግን መሬት ከመውደቃቸው በፊት የአንድን ሰው ፊት ቢያገኙ፣ አፍንጫውን ቢያገኙ፣ አይኑን ቢያገኙ ወይም አፉን ቢያገኙ እዚያ ላይ ቢያርስ ያቺ ድሮፕሌት የምትባለዋ ጠብታ በጣም ትንሽ የሆነ የጠብታ ሰው ሲናገር ካፍ ላይ የሚወጣ ጠብታ ያቺ ከደረሰች ቫይረሶቹ በዛ ውስጥ ስላሉ አሁን ወደዛ ሰው ገብተው ቅድም እንዳልነው ነው። ያቺ ቫይረስ ሄዳ ሪሴፕተር ያላትን ሴል ሄዳ ጎረንጉር ትገባና ራሱ ያንን ሴል ሀይጃ ካረገችው በኋላ በዛ ሰው መራባት ሲጀምር ያ ሰው በበሽታው እንደተለከፈ ሳያውቅ፣ አሁንም ግን የዛ በሽታ አስተላላፊ ሊሆን ይችላል። ይሄ ሰው ከዚህ ሰው የተቀበለው አንዱ ሰው ስሎበታል ማለት ነው። እና በአየር ላይ የተቀመጠው ሄዶ ሰውዬው ላይ አረፈ ማለት ነው። ሌላው ደግሞ በሚያነጥስበት ጊዜ። ነገር ግን እነዚህ ሁለቱ ብቻ እንዳልሆኑ ነው የሚነገረው። ሌላው መንገድ ደግሞ ንግግር ራሱ፣ አንድ ሰው ከሌላ ሰው ጋር በሚነጋገርበት ጊዜ ሁላችንም በጣም ላይናችን ለማየት የማንችላቸው ድሮፕሌት የሚባሉ ትንሽ ከምራቅ ጋር አብረው የሚወጡ አሉ። እነዚያም በሽታው እንዲተላለፍ ምክንያት ይሆናሉ። ስለዚህ ማንጠስ፣ መሳል እንዲሁም ደግሞ መናገር፣ አንድ ሰው ቅርብ ሆኖ መናገር በሽታውን ከበሽተኛው ወደ ሌላው ሰው እንዲተላለፍ ያደርጋል። አንድ ሰው በኮሮና ቫይረስ መያዙን ሳያውቅ ምን ያህል ጊዜ ይቆያል? ሁለተኛስ የመያዙ መለያ ምልክቶች ምንድን ናቸው? በጥሩ ጥያቄ ነው። በመጀመሪያ በሽታው እንደያዘው ያ ሰው ሳያውቅ ከሁለት ቀን አንስቶ እስከ አምስት ስድስት ሰባት ቀን ድረስ ስሜቱን ማለት የበሽታው ስሜት ሳይኖረው ሰው ሁሉ ባጠገቡ ያለው ሰው ሁሉ አገር አማን ነው ብሎ ከእሱ ጋር አብሮ መብላት፣ መጠጣት፣ መጫወት፣ ምክንያቱም ያ ሰውዬ በሽተኛ አይደለም፣ ስሜትም አላሳየም። እንደዚህ አይነት ያህል ጊዜዎች በሽታውን ማስተላለፍ ይችላል። ይሄ አንድ ፕሮፐርቲ አለ የዚህ የቫይረሱ የመተላለፍ ፕሮፐርቲ ምንድን ነው? የኢንኩቤሽን ፔሪየድ ይባላል። አንድ ሰው በበሽታው ከተለከፈ በኋላ የበሽታውን ሲምፕተም ምልክቶችን እስኪያሳይ ድረስ ያለው ጊዜ ከሁለት ቀን እስከ አስራ አራት ቀን ድረስ ይፈጃል። አንዳንድ ሰዎች በሁለት በሶስት ቀን ውስጥ አንዳንዶች ደግሞ እስከ አስራ አራት ቀን ድረስ ስሜት ሳያሳዩ የበሽታውን ስሜት በውስጣቸው ሳይገልጹ የሚቆያሉ፣ እንግዲህ እንደ ሰውየ ማለት ነው። በዛን ጊዜ እነዛ ሰዎች ግን ማስተላለፍ ይችላሉ በሽታው በእንዲህ አይነት ሁኔታ በሽታው ሊተላለፍ ይችላል አንድ ጊዜ ግን ስሜቱ ሲመጣ ያ ሰው በዛን ጊዜ ነው ምናልባት የሚነቃው ስሜቶቹ ይህም ይመስላሉ አንደኛው እና የመጀመሪያው ትኩሳት ነው ትኩሳት ከተለመደው ትኩሳት በላይ በሚሆንበት ጊዜ በሁለትም በሶስት ዲግሪ ወደላይ በሚወጣበት ጊዜ ያ ጥያቄ የሚያስነሳ መሆን አለበት ምናልባትም በዚህ ምክንያት ነው አሁን ብዙ ኩባንያዎችም ሆኑ አሁን ለምሳሌ አማዞን አሁን አንድ ሰው ስራ ከመግባቱ በፊት ቴምፕሬቸሩ ገና በሩ ጋር ሆኖ የሚለካው ሰው አለ። ይሄ ሙከራ እዚህ ብቻ ሳይሆን ቻይናን በተለያዩም ሀገሮች የሚደረግ ነው። ስለዚህ ትኩሳት አንድ ምልክት ነው። ሌላው ምልክት ሳል ነው። ደረቅ ሳል፣ ይሄ ሰው ደረቅ ሳል ከየት መጣ ሳይባል የሚስል ከሆነ፣ ሌላው ደግሞ ህመሙ ገፋ በሚያደርግበት ጊዜ መተንፈስ የሚያስቸግረው ሁኔታ ይፈጠራል። ያ ሰው ለመተንፈስ በግድ አየር ለመሳብ እንደ መታገል ደረጃ ከደረሰ እነዚህ ሶስቱ በተለይ በጣም አይነተኞች ናቸው። ትኩሳት፣ ሳል እና መተንፈስ መቸገር እነዚህ ምልክቶቹ ናቸው። በጤና ባለሙያዎች በኩል ምክር እየተሰጠ ያለው በተለይ የትኛውን የህብረተሰብ ክፍል ነው ለይቶ የሚያጠቃው በሚለው ላይ በአብዛኛው በእድሜ የገፉና ስር የሰደደ ህመም ያለባቸው ክሮኒክ ኢልነስ ያለባቸው ሰዎች ላይ ነው የሚለውን መረጃ በመያዝ ወጣቶች ራሳቸውን ከዛ ነገር እንደማያጠቃቸው አድርገው በማየት የተለያዩ ስህተቶችን ሲፈጥሩ ይታያል። በአሁኑ ወቅት በእርግጥ ያ አልፎ ተርፎ ወጣቶችንም ህጻናቶችንም እንደሚያጠቃ እየተነገረ ነው። በመንግስት ደረጃ ትምህርት ቤቶች ክፍት እንዲሆኑ የተባለውም አንዱ እንዲወርዱ እዚህ አውስትራሊያ ውስጥ ለምሳሌ ልጆችን ስለማያጠቃ ትምህርት ቤቶች ክፍት ቢሆኑ ምንም አይደለም የሚሉ ፖለቲከኞች ይነገር ነበር። ያንን እንደ ጤና ባለሙያዎች ምክር ተደርጎ በመውሰድ ይሄ በሽታ በተለይ የሚያጠቃው የእድሜ ክልል አለ ወይስ በሁሉም ዘርፍ ያሉት ላይ ነው ህመሙ ጥቃት ሊሰነዝር የሚችለው? እሺ ጥሩ ነው። ይሄ ቫይረስ ኖቭል የተባለበት ምክንያት አዲስ፣ ያልታወቀ ታይቶ የማይታወቅ ማለት ነው። ታይቶ የማይታወቅ ከሆነ ይሄ በሽታ ማናችንም ብንሆን የእድሜያችን ልክ ማን ምንም ቢሆን ለዛ በሽታ ኢሚኒቲ ዲቨሎፕ ያደረገ ሰው የለም ማለት ነው። ሁሉም ሊለከፍ ይችላል በዚህ በሽታ ማለት ነው። ለዚህ ነው ኖብል የሚባለው፣ ሰው አውቆት አይቶት የማያውቅ በሽታ ነው ይሄ። ስለዚህ ማንም ሰው አይዘኝም ማለት አይችልም ቢልም ደግሞ ሞኝነት ይሆናል። ሆኖም ማንም ሊለከፍ እንደሚችል ማንም በሽታው ሊይዘው እንደሚችል እየታወቀ ያለ የበሽታው ጥናት ግን የበሽታው ጥናት በጣም የሚያስደንቅ ነው። ከሁለት ቀን ሶስት ቀን እንደ ጉንፋን አድርጎ የጉንፋን ስሜት ከመሰማት አንስቶ ያ ሰው አልፎ ተርፎ ታሞ መተንፈሳቀቶ ብዙ እርዳታ ተደርጎለት እስኪሞት ድረስ የሚያደርስ ነው። አሁን እንግዲህ ማንም ሰው ባይኖር አንዳንድ ሰዎች በሁለት በሶስት ቀን በሽታ እንኳን እንደያዛቸው ሳያውቁት ጉንፋን ነው ምንድን ነው እያሉ ሲሉ ድሮ በሽታ ለቋቸው ሄዷል። ነገር ግን ብዙ ሰው ደግሞ ከዚህ አልፎ ተርፎ ደግሞ ሞት ድረስ የሚያደርሰው አለ። ለዚህ ነው ሰማንያ በመቶ የሚሆነው ሕዝብ በአጠቃላይ የዓለም ሕዝብ ሰማንያ በመቶ የሚሆነው ማይልድ ፎርም ነው፣ በጣም ጉዳት ላይ የማይጥል ትንሽ የጉንፋን አይነት ስሜት ነው የሚሰማው። ሌላው ቀሪው ግን ሀያ በመቶ በላይ የሚሆነው ያ በሽታ በተለያየ ደረጃ ችግር የሚያመጣበት ነው። ያም እነዚህ አይነት ደረጃዎችም አንዳንድ ሰዎች ይህንን አልፈው ተርፎ መተንፈስ በሚያቀታቸው ሁኔታ በሚሆኑበት ጊዜ ላይፍ ሰፖርት በተለይም ቬንትሌተር የሚባል እንደ ሳምባ ሆኖ የሚያገለግል ይደረግ እስከዛ ድረስ በሽታው ስለጠናባቸውና እና በራሳቸው መተንፈስ ስለማይችሉ ቬንቲሌተር ተደርጎላቸው ሳምባቸው ስላቃተው ማለት ነው። ይሄ በሽታ አደራረጉ በጣም የሚያጠቃው ሄዶ ዋና ሳምባን ስለሆነ የሳምባውን ደግሞ እነዚህን ኤርሳክስ የሚባሉትን አየር የሚያቀብሉትን እነሱን በመብጋት እና የሰውነቱ የሰውየው ደግሞ ኢሚዩን ሲስተም ደግሞ አንድ ጊዜ ቫይረሱን ለመግደል ብሎ ያንን በሚጋጩበት ጊዜ ምን ይሆናል? ፍሉድ ዲቨሎፕ ያደርጋል። ያ ሰው ለመተንፈስ የሚያቅተው በዛን ጊዜ ነው። ሳንባ በሙሉ በውሃ ነገር፣ በውሃ በሚመስል ነገር ፍሉድ ይሞላል እና ያ መተንፈስ በሚያቅተው ጊዜ ቬንትሌተሩ የሚመጣለት ለዚህ ነው። ለዚህ ሰው እስከዛ ደ ያም ቬንትሌተር ተደርጎለት ሙከራ ሁሉ ተደርጎ የሚያልፈው ሰው፣ የሚሞተው ሰው ደግሞ ይኸው እንደምናያውቅ እንደምንደጠቀስከው ነው። ስለዚህ ይሄ በሽታ አንደኛ ማንም ሰው ይሄ በሽታ አይዘኝም ሌላ አይችልም ይይዛል። አዲስ ነው ማንም ኢሚኒቲ ዲቨሎፕ ያደረገ የለም ካሁን በፊት። አሁን በሽታው ከመጣ ወዲያ ዲቨሎፕ ያደረጉ እንዳሉ ምንም ጥርጥር የለም። ኢሚኒቲው እንግዲህ ምን ያህል ነው የሚቆየው እንዴት ነው የሚለው ደግሞ እሱ ሌላ ጥያቄ ነው። በዚህ ሁኔታ ላይ ነው ያለውና አሁን በድሜ ስንመለከተው የዚህም በሽታ ጥናት በድሜ ስንመለከተው ከስልሳ ዓመት በታችና ከስልሳ ዓመት በላይ ተብሎ በሚታይበት ጊዜ ከስልሳ ዓመት በላይ ያሉ ሰዎች ከእጥፍ በላይ ነው ሪስካቸው የበሽታው የመጽናቱ ኃይል እንዲሁም ደግሞ ወደ ሞት የመውሰዱ ኃይል፣ ከዛም ደግሞ ከፍ ብለን አልፈን ተርፈን ከስልሳ በታች ካልን በኋላ ስልሳ ከስልሳ ዘጠኝ እና ደግሞ ሰባ ከሰባ ዘጠኝ እነዚህን ስንመለከት የበሽታው ኃይል ከእጥፍ በላይ እየጨመረ ነው የሚሄደው። ከስልሳ በታች ላለው ከስልሳ ስልሳ ዘጠኝ እጥፍ በላይ ይሆናል። ደግሞ ሰባ ከሰባ ዘጠኝ ከእጥፍ በላይ ይሆናል። ያ የሚሆነው ለምንድን ነው? ይሄ የሚሆነው ምንድን ነው? ይሄ በእርግጥ የታወቀ ምክንያት የለም። ከእድሜ ጋራ የሚገናኝበት ምክንያት ምንድን ነው ለሚለው ምክንያቶች ተብሎ የሚቀርቡት በእርግጥም ይሄ ነው ተብሎ ባይባልም የሚቀርቡት አንደኛ የሰው እድሜ በጨመረ ቁጥር ሌሎች ተደራቢ በሽታዎች በዛ ሰው ላይ ያድራሉ። የሳንባ በሽታ፣ የልብ በሽታ፣ የስኳር በሽታ፣ ክብደት ምራሱ መጨመር፣ ኦቢስ መሆን እነዚህ እነዚህ ተደራቢ በሽታዎች ካለው አንድ ሰው እና ይሄ በሽታ ተለከፈው ያ በሽታ በሰውየው ላይ ወደ ክፉ ነገር ለመጣል የበለጠ እድላለሁ እና አንድ ሰው እድሜው በጨመረ ቁጥር ደግሞ በእነዚህ በሽታዎች የመለከፍ፣ በካንሰር በካርዲዮ ቫስኪላር ዲዚዝ በላንግ ዲዚዝ በእንደነዚህ መጎዳት እድሜው እየጨመረ ሲሄድ ስለሚጨምር አንዱ ምክንያት ያ ሊሆን ይችላል የሚል ሁለተኛው ምክንያት እድሜን የሚመለከቱበት የሚባልበት ሁለተኛው ምክንያት የአንድ ሰው እድሜ እየጨመረ በሄደ ቁጥር በተለይ ከሰባ ዓመት በላይ ሰባ ሰባ አምስት ሰማኒያ ሰማኒያ አምስት እያለ በሚሄድበት ጊዜ ያ ሰው ኢሚን ሲስተሙ ሀይለኝነቱ እንደ ዱሮ ሳይሆን ይቀርና እንደ ኮሮና ቫይረስ ያለ በሽታ በሚመጣበት ጊዜ የኢሚዩን ሲስተሙ ደካማ ሆኖ ስለሚያገኘው ያ ሰው ያንን በሽታ ለመቋቋም አቅም ያንሰዋል እና ያም ደግሞ ከእድሜ ጋር የሚመጣ ነው። ጤነኛ እንኳን ሆኖ ሌላ ተደራቢ በሽታ የሌለበት ሰው ጤነኛ ሆኖ እንኳን እድሜው ብቻ በሰባዎች ውስጥና ከዛ በላይ ከሆነ በሽታው ጥናትና በዛ የመሞት ኃይሉ እጅግ ከፍተኛ ነው። ከአስራ ዘጠኝ ዓመት በታች በሽታው ከያዘው ይልቅ በሰባ ከሰባ በዘጠኝ ዓመት ያለው አስር እጥፍ ድረስ ነው የመሞት እድሉ፣ እድሜው ከፍተኛ የሆነ ሰው ማለት ነው። ስለዚህ አደገኝነቱ ለሁሉም ቢሆንም የበሽታ የሚይዙ የበሽታው ጥናት ግን እና የመግደል ኃይሉ ግን በጣም በከፍተኛ ደረጃ ያለው እድሜያቸው ከስልሳ ዓመት በላይ ለሆኑ እንዲያውም ከዛም በላይ ለሆኑ ነው። ፕሮፌሰር ጥላሁን አደራ በቨርጂኒያ ኮሞኔልስ ዩኒቨርሲቲ የቤተሰብ ሕክምናና ህብረተሰብ ጤና ዲፓርትመንት ኤፒዲሞሎጂ ዲቪዥን ሰብሳቢ፣ ስለ ቃለ ምልልሱ እናመሰግናለን። እኔም እንዲሁ አመሰግናለን። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your